የወጣቶች ዓለም የአስረኛ ክፍል ወይም የኢትዮጵያ አጠቃላይ ሁለተኛ ደረጃ ትምህርት ማጠናቀቂያ ፈተና እንዲሁም የ12ተኛ ክፍል ወይም የዩኒቨርሲቲ መግቢያ ፈተና ከግንቦት 22 እስከ 30 2010 ዓ.ም ድረስ በአገር አቀፍ ደረጃ ይሰጣል። ለዚህም ብሔራዊ ፈተና ከ1.2 ሚሊዮን በላይ የ10ኛ እና 284312 የ12ኛ ክፍል ተፈታኞች እንደተመዘገቡ ከዚህም ውስጥ 883555 የ10ኛ እና 243982 የ12ኛ መደበኛ ተማሪዎች መሆናቸውን የአገር አቀፍ የትምህርት ምዘናና ፈተናዎች ኤጀንሲ የሕዝብ መረጃ ያመለክታል። ተማሪዎች ለዚህ ፈተና ዝግጅታቸው ምን እንደሚመስል ለመጠየቅ ሞክረናል። በአዲስ አበባ በተለምዶ ቤተል ተብሎ የሚጠራ አካባቢ ነዋሪ መሆኑን የነገረን ግን ስሙ እንዳይገለጽ የፈለገ የአስረኛ ክፍል ተማሪ ከጓደኞቹ ጋር ሆኖ ለፈተናው እየተዘጋጀን ነው ይላል። አሪፍ ነው። ያው ከጓደኞች ጋር ሆነን ሰብሰብ ብለን እያጠናን ነው ያው ማታ ላይ ከሁለት ሰዓት ጀምሮ እስከ ስድስት ሰዓት ምናምን እንደዚህ እናጠናለን። እየተሰባሰብን በግሩፕ ነው የምናጠነው። ቀን ቀን እንደዚህ ላይብረሪ ምናምን እንሄዳለን። አንዱ አንዱን እየጠየቀን ያልገባንን እርስ በርስ እየተመካከረን ነው እያጠናን ያለ ነው። በበለጠ ጥያቄ በመጠያየቅ ከተማርነው ውጭ አይመጣም። ዞሮ ዞሮ ካጠና ነው ውጤታማ እንሆናለን ብ ብዬ አስባለሁ። ካላጠና ነው ችግሩ የውጤት ግሽበት የሚደርስብን እና ያው ጥሩ ውጤት እናስመዘግባለን ጊዜ የሙከራ ፈተና ወይም በተለምዶ ሞዴል ፈተና እንደወሰዱ የሚናገረው ይህ ተማሪ ይህ የሙከራ ፈተና ለብሔራዊ ፈተና የሚያደርጉትን ዝግጅት ለመፈተሽ እንደረዳውም ገልጸዋል። የሚማርበት ትምህርት ቤት የብሔራዊ ፈተናውን ለመፈተን በቂ ዝግጅት ለማድረግ መጽሐፍትና ሌሎች አስፈላጊ ቁሳቁሶች እንዳሉትም አክሎበታል። ተማሪ ታምራት መንገሻው የአስረኛ ክፍል ፈተና ተፈታኝ ነው። ዝግጅቱን በተመለከተ ታምራት እንዲህ ይላል። ጥሩ ዝግጅት እያደረገ ነው። ፈተና ነው የምንጠብቀው። እንግዲህ በትምህርቱም ላይ ያለው ስጋት አሪፍ ነው። አሁን ሽቶች ምናምን የእነርሱን የሁለት ሺ ሰባት በስምንት ዘጠኝ እነሱን ክለሳ ነገር እያየን በፈተናው ላይ እንደ ሞዴሉ ከሆነ አሪፍ ነው። ሌላ ከአማራ ክልል ስሙን ሳይጠቅስ ያናገርን ተማሪ ለፈተናው ያለውን ዝግጅት በተመለከተ እንደሚከተለው ገልጸዋል። ያው እንግዲህ የተለያዩ መጽሐፎችን እኔ በበኩሌ ለማንበብ እየሞከርኩ ሞዴል እጅግ በጣም ጥሩ ነበረ። የማትሪክ ስታይል የጠበቀ ነበረ።

በዶቼ ቬሌ ዋትሳፕ ገጽ ላይ ለፈተናው ስለሚያደርጉት ዝግጅት ስማቸውን ሳይጠቅሱ አስተያየታቸውን የላኩልን ተማሪዎችም አሉ እኔ አሁን የ የአስረኛ ክፍል ተፈታኝ ነኝ ዝግጅቱ አሪፍ ነው አሁን ዝግጅቴን አጠናቅቄአለሁ። ፈተናውን በመጠባበቅ ይዣለሁ። አንዱ ተማሪ ይህን ስል ሌላው ደግሞ መጀመሪያ ለዚህ ያደረሰን አምላክ እግዚአብሔር የተመሰገነ ይሁን። ዝግጅታችን ያው እንግዲህ የማትሪክ ዋዜማ 6 ኪሎ ካሮት በልተን እንጠባበቀዋለን። ከዛ ዐይናችን ጥርት ፍክት ይላል። ከዛ በኋላ መኮምኮም ነው ኮድ ካጋጠመልን ጋር ስል በቀልድ መልክ እያደረገ ያለውን ዝግጅት በጽሑፉ ገልጸዋል። የተማሪዎች የፈተና ዝግጅት የታዘበ ሌላ ወጣት ተማሪ፣ ሁሉም ተማሪ ማለት ይቻላል ጊዜውን በአግባቡ እየተጠቀመበት ይገኛል ማለትም፣ የተለያዩ የሙከራ ጥያቄዎች በመስራት ላይ ይገኛሉ ብለዋል። ተማር የዛሬ ሁለት ዓመት የአገሪቱ የከፍተኛ ትምህርት መግቢያ ፈተና ሾልኮ ወጥቶ ከተሰራጨ በኋላ የትምህርት ሚኒስቴር ፈተናውን ማቋረጡ ይታወሳል። ይህንን በማስታወስ ሌላ አስተያየት ሰጪ ፈተናውን እንደባለፈው ባለፈው ሁለት ዓመት ሾልኮ ካላወጡት እኛ እንደተለመደው ዝግጁ ነን ይላል። ሁለቱ ከአዲስ አበባ ያነጋገርናቸው ተማሪዎች የፈተናው መሽሎክን አስመልክቶ ተከታዩን ብለዋል። በአሁኑ ሰዓት እንኳን ያ ነገር ይከሰታል ብዬ አላስብም አሳስበኝ የተሳሳቱ ፎርሞች ለቀቃሉ ብዬ ስለማስብ እሱን አላጤንኩ የፈተናውን ደህንነት ከወትሮ በተሻለ መልኩ ለማስጠበቅ የፈተና ደህንነት ስራው አጠናክሮ እየሰራ እንደሆነ ከፈተና ዝግጅት ህትመት፣ ስርጭትና አሰጣት ጋር የተያያዙ ችግሮችን ዳግም ሳይከሰቱ ሰላማዊና በተረጋጋ ሁኔታ ፈተናውን ለመስጠት መዘጋጀቱን የአገር አቀፍ የትምህርት ምዘናና ፈተናዎች ኤጀንሲ ያወጣው መረጃ ያመለክታል። ፈተናው ምንም አይነት ዝግጅት የምናደርግበት ጊዜ የለም። ምክንያቱም በየሰዓቱ ርብሻ አለ። አንድ ተማሪ አጋጣሚ ሆኖ ዩኒፎርም ሳይለብስ ከወጣ ወይም ከጥናት ስመለስ ሁለት ወይም ሦስት ሆኖ ሲሄዱ ከታዩ ርብሻ ሊያነሱ ነው ተብሎ ይታሰራሉ። የሚል ሌላ አስተያየትም በጽሑፍ በዋትስአፕ መስመራችን ተልኮልናል። በኦሮሚያ ክልል በምስራቅ ወለጋ ዞን የነቀምት ከተማ ነዋሪ የሆነ ስሙ እንዳይጠቀስ የፈለገ የ የአስረኛ ክፍል ተማሪ አንድ ለሰባት በሚል አደረጃጀት አንድ በትምህርት ጎበዝ የሆነ ደከም ያሉትን ተማሪዎች እንደሚያስጠና ይናገራል። ይሁን እንጂ ተማሪው የጸጥታ ኃይሎች በትምህርት ቤት ቅጥር ግቢ ውስጥ የሚገኙበት ሁኔታ በተማሪዎች ስነ ልቦና ላይ አሉታዊ ተጽዕኖ እንዳሳረፈ ያምናል። ወታደሮቹ ወደ ካምፕ ሲመለሱ ብቻ የተማሪዎች ስነ ልቦና ሊረጋጋና ለፈተናው የሚያደርጉት ዝግጅትም ሊሻሻል እንደሚችል ይገምታል። እንግዲህ መዘጋጀት ይህን በራሴ ደረጃ ጎበዝ ተማሪዎች ከሚባሉ ነው እና አንድ ተሰባት የምትባላለች በትምህርት ተቋማት ውስጥ በእኛ ስር ሰባት ሰባት ተማሪዎች ተመድቦ የምናስጠናቸዋሉ እና በዚህ ደረጃ እኛ ስናያቸው የተማሪዎች ስክል በጣም ስድስት መት አለበት። ለምን ተማሪዎች ማለት ነው በየዶርሙ፣ በየካምፓቲው፣ በየትምህርት ቤቱ፣ በየኤሌመንተሩ፣ በየሀይስኩሉ ወከደር እየገባ ስለሚያስፈራራን ተማሪዎች ብዙ አቅሜ የለችም። በኦሮሚያ ልዩ ዞን በሰበታ ከተማ ተወልዶ ያደገው ተማሪ ጋዲሳ ወጊ ባለፈው ዓመት የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ወስደዋል። ይሁን እንጂ በነበረው የፖለቲካ አለመረጋጋት ወደ 11ኛ ክፍል የሚወስደውን ነጥብ ማምጣት እንዳልቻለ አሁን አዲስ አበባ በሚገኘው በሪፍት ቫሊ ዩኒቨርሲቲ የነርስነት ትምህርት በመከታተል ላይ እንደሚገኝ ገልጾልናል። እንደ ጋዲሳ አስተያየት በኦሮሚያ ክልል የተከሰተው የፖለቲካ ቀውስ በዩኒቨርሲቲ መግቢያ ፈተና ውጤቱ ላይ ከፍተኛ ተጽዕኖ ነበረው። በጣም ጫና ፈጥሯል። በተለይ የአስራ አንደኛ መጽሐፍ ምንም አልጨረስም። ከዛ ባለፈው አመትም የአስራ አንደኛ ደግሞ መማርም እድል አላገኘም። አስራ አንደኛ ክፍል ሆኜ ማለት ነው። አንድ ወር እስር ቤት ነበርኩ። ብዙ ነው ለተማሪ ይሄ ቀን ብዙ ነው። ያኔ ጊዜ በቃ ይሄ ስለ ትምህርት ኔቲን ክላስ ውስጥ ጠፍቶ ነበረ። ከዛ ደግሞ በቃ መቋረጥ ስለማይፈልግ ገባ። በቃ የኢንትራንስ ሲወስድ ጊዜ እኔ ያልተና ነጥቦች ነው የመጡት የፖለቲካ አለመረጋጋት የፈጠረው የትምህርት ሂደት መቆራረጥን ከግምት በማስገባት በአማራ ክልል በደብረ ማርቆስ ከተማ በቴክኒክና ሙያ ትምህርት ቤት የልዩ ፍላጎት አማካሪ ነኝ ያለው ወጣት አማሬ ወርቁ የሚከተለውን ጽሑፍ በዋትስአፕ ልኮልናል። ፈተናውን ለማለፍ ውድድሩ አገር አቀፍ ከሆነ ከባድ ነው። ነገር ግን ውድድሩ ክልልን መሠረት ያደረገ ከሆነ ከታዳጊ ክልሎች ጋር እኩል ከሆነ የአማራና የኦሮሞ ልጆች መፈተን ይችላሉ ይላል። በዚህ ሀሳብ ላይ ወጣት አማርን ማብራሪያ ጠይቄው ነበር። ማድረግ ያለበት ለምሳሌ ማለፊያ ምግብ አላልን፣ ለምሳሌ የአስረኛ ወደ አስራ አንደኛ ክፍል ለማለት መቁረጫ ምግብ ሲወጣ ሁሉም አገር አቀፍ ከሆነ ይህ እነዚህን አካታች አይሆንም። ኦሮሚያና አማራ ክልል ያሉ ልጆችን አካታች አይሆንም። ግን ለምሳሌ ይህም ትሩን መሰረት ያደረገ መቁረጫ ነጥብ ለብቻው ለአማራ ክልል መቁረጫ ነጥብ ለብቻው ለኦሮሚያ ክልል መቁረጫ ነጥብ ለታዳጊ ክልሎች ለየብቻቸው ቢወጣላቸው ይህ ችግር ችግራቸውን መሰረት ያደረገ ይሆናል ማለት ነው። ግን ሁሉን አካታቸውን መቁረጫ ነጥቡ ተመሳሳይ ቢሆን እኒ ልጆች ሊጎሉ ይችላሉ። ምክንያቱም አጠቃላይ ሁሉም ሁሉም ልጅ አሁን የአማራ ክልል ያልተዘጋጀው ሁለት ነጥብ አምስት ሊያመጣ ይችላል። ዝግጅት ያደረገው ክልል ስሬና ዚያው ላይ ሊያመጣ ይችላል። ስለዚህ ሁሉም የአማራ ክልል ወይም የኦሮሚያ ክልል ወድቅና የተዘጋጁት ምንም ችግር የሌለባቸው ልጆች ማለፍ ይችላሉ ማለት። በ2010 የትምህርት ዘመን 2850 የ10ኛ ክፍልና 1200 የሚሆኑ የ12ኛ ክፍል የፈተና ጣቢያዎች እንደተዘጋጁ የሀገር አቀፍ የትምህርት ምዘናና ፈተናዎች ኤጀንሲ የህዝብ መረጃ ያሳያል። ይህንንም ፈተና ለማቀናጀት ከ50774 በላይ የትምህርት ባለሙያዎች በፈተና ጣቢያ ኃላፊነት በተቆጣጣሪነት እንዲሁም በፈታኝነት እንደምሰማሩም ኤጀንሲው ገልጸዋል። አድማጮች በዚሁ የዕለቱ የወጣቶች ዝግጅት ይጠናቀቃል። መርጋ ዮሐንስ ነኝ። መልካም ሳምንት